the voice of America. ካለፈው የጥር ወር እስከ መጪው ታህሳስ ወር ባለው የአንድ ዓመት ጊዜ ውስጥ ቁጥራቸው ወደ ስምንት ሚሊዮን የሚጠጋ ኢትዮጵያውያን የሰብአዊ እርዳታ እንደሚፈልጉ መንግስትና አጋሮቹ አስታወቁ። አስፈላጊውን እርዳታ ለማቅረብም አንድ ነጥብ አራት ቢሊዮን የአሜሪካ ዶላር እንደሚያስፈልግ ተገልጧል። የሰብአዊ እርዳታ ጥሪው አገሪቱ የተረጋጋችና ሰላማዊ እንድትሆን በፖለቲካው ዘርፍ ከሚደረግ ጥረት ጋር እጅ ለእጅ መካሄድ እንዳለበት የተባበሩት መንግስታት ድርጅት ተጠሪ አሳስበዋል። የኢትዮጵያ የሰብአዊ ድጋፍ ሰነድ በመንግስትና በአጋሮቹ ይፋ በተደረገበት ስነ ስርአት ላይ የተገኘው ዘጋቢያችን እስክንድር ፍሬው ተከታዩን አጠናቅሯል። ባለፉት አመታት እንደሆነው ሁሉ የዘንድሮውም የሰብአዊ እርዳታ ፈላጊዎች ቁጥር ይፋ ተደርጓል። የተባበሩት መንግስታት፣ የዩናይትድ ስቴትስ፣ የተለያዩ አውሮፓ ሀገራት፣ የዓለም አቀፍ ድርጅቶችና የሌሎችም ተወካዮች በተገኙበት ነው ይህ ቁጥር ይፋ የተደረገው። የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ እንዳሉት ከያዝነው አመት ጥር እስከ ታህሳስ 2011 የአስቸኳይ ጊዜ ሰብአዊ ድጋፍ የሚፈልጉት ዜጎች 7.8 ሚሊዮን ናቸው። እነዚህ ዜጎች ለተረጅነት የተጋለጡት በዋነኛነት ከዚህ ቀደም በተከታታይ የተከሰተው ድርቅ ባስከተለው ተጽዕኖ ምክንያት መሆኑንም ነው ያብራሩት። እንደምታውቁት የ201516 እንደ አውሮፓ አቆጣጠር በኤልኒኖ ተጽዕኖ 12 ሚሊዮን ተረጂ ነበረን በሀገር አቀፍ ደረጃ። ይህን እንግዲህ መንግስት ከህብረተሰቡ ጋር በመሆንና ከሀገር አካላት ጋር በመሆን ለመቋቋም ችሏል። በ2017 ደግሞ የኔጋቲቭ ኢንዲያን ኦሽን ዳይፖል በሚባለው የአየር ንብረት ጽዕኖ የሀገራችን ደቡብና ደቡብ ምስራቅ ክፍል በድርቅ አደጋ ደርሶበታል ከዛ ባሻገር ደግሞ ክስ በሆኑ ቦታዎች ላይ ክስ በሆኑ ቦታዎች ላይ የዝናብ ዘግቶ መግባትና ቅድሞ መውጣት እና በመጠንና በስርጭትም የዛባ መሆኑ እነዚህ ምክንያቶች ናቸው እንግዲህ ቁጥሩ ባለፈው ዓመት አምስት ነጥብ ሰባት የነበረውን በዚህ ዓመት ስድስት ነጥብ ስምንት የሆነው ከድርቅ ጋር ተያይዞ ከጎርፍ ጋር ተያይዞ ና ከመሬት ናዳ ጋር ተያይዞ የዚህ ዓመት የሰብአዊ እርዳታ ሰነድ ግን ካለፉት ዓመታት የተለየ ነው። ዜጎችን ለተረጂነት ያጋለጠውም እንደ ወትሮው ድርቅ ብቻ አይደለም። በኦሮሚያና በሶማሌ ክልሎች ድንበር የተከሰተውን ግጭት ተከትሎ ወደ አንድ ሚሊዮን የሚጠጉ ዜጎች ተፈናቅለዋል፣ የሰብአዊ እርዳታም ይፈልጋሉ። ኮሚሽነር ምትኩ እንዳሉትም የእነዚህ ዜጎች ቁጥር በዘንድሮው የሰብአዊ እርዳታ ፈላጊዎች ሰነድ ላይ ተካተዋል፣ ተደምረዋል። ተጨማሪው አንድ ሚሊዮን ቁጥር ተፈናቃዮች ናቸው። በዋናነት በኢትዮጵያ ሶማሌና በኦሮሚያ ክልል አዋሳኝ አካባቢዎች በተፈጠረው ግጭት የተፈናቀሉ ወደ ዘጠኝ መቶ ሺህ አካባቢ ሰዎች አሉ። ከዛም ባሻገዳውም በሌሎች አካባቢ የተፈናቀሉም ሰዎች ተካተውበት አንድ ሚሊዮን በዛ አግባብ የተያዘ ነው። ስለዚህ ለቁጥሩ መጨመር ይሄ ነው ምክንያቱ። በሁለቱ ክልሎች መካከል በተፈጠረው ግጭት የተፈናቀሉ ሰዎች ስምንት መቶ ሀምሳ ስድስት ሺህ ዘጠኝ መቶ አርባ አንድ ናቸው። ከነዚህ መካከል 67% ዊዚን ክልል ነው። በክልል ውስጥ የአማት ምንድን ነው ኢትዮጵያ ሶማሌ ክልል ውስጥ ሲኖሩ የነበሩ ድንበር አካባቢ በተፈጠረው ግጭት ሸሽተው ወደ መሀል የገቡ ማለት ነው። እዛ ሶማሌ ክልል ላይ ኦሮሚያ ክልል ድንበር አካባቢ የነበሩ ግጭቱ ሲከሰት ወደ መሀል የገቡ ናቸው 67 በመቶ ማለት ነው። ለ67 በመቶ በፈር ዞን ተፈጥሯል። እንግዲህ ከቅርብ ጊዜ ወደ በፈር ዞን የግጭት ነጻ ክልል ስለተፈጠረ እየተመለሱ ነው ያሉት እስካሁን ባለ 250 ሺህ ሰዎች ተመልሰዋል። ከድንበር አካባቢ የተፈናቀሉት እነዚህ ምንድነው የሚያደርጉ ከተባለ ወደ ቀያቸውን የሚመለሱ ነባር ቀያቸው ላይ እዛ የሚጠብቀው ምንድን ነው? ከምርት ተግባር የተነጠሉ ስለሆኑ የራሳቸውን ምርት ወይም የራሳቸውን ገቢ እስከሚያገኙት ድረስ ድጋፍ ይደረግላቸው ያለት እርዳታ። ከዛ ባሻገር የፈረሱ ተቋማት ካሉ ኢኮኖሚና ማህበራዊ ተቋማት ካሉ እሱ ይገነባላቸዋል። ትምህርትንም በተመለከተ ቢያንስ ትምህርት የተፈረሰ ከሆነ በዳስ ትምህርት ይጀምራሉ። በማካካሻ ሜካፕ ክላስ ይኖራል። በማይካፕ ክላስ የማይጠናቀቅ ከሆነ የአካደሚ ካለንደሩ የትምህርት ዘመኑ ከሰኔ ሰላሳ ገፋ በማድረግ እንዲያጠናቀቅ ይደረጋል። ያ ስላለ ይህንን እንግዲህ በስቲሪንግ ኮሚቴ አለ በብሄራዊ ደረጃ በምክትል ጠቅላይ ሚኒስትሩ የሚመራ በዛ ኮሚቴ አማካኝነት የተሰራ ነው። የእነዚህ ሰባት ነጥብ ስምንት ሚሊዮን ዜጎች የተረጅነት ደረጃ በሶስት መከፈሉን የጠቆሙት ኮሚሽነሩ ድጋፍ የሚደረገውም ያንን መሰረት በማድረግ መሆኑን አስረድተዋል። የዘንድሮው የሰብአዊ ድጋፍ ሰነድ ይፋ የተደረገው ኢትዮጵያ መቋጫ ባላገኙ ፖለቲካዊ ሁኔታዎች ውስጥ ባለችበት ወቅት ነው። በአገሪቱ የሚታየው ፖለቲካዊ ችግር እስካሁን የእርዳታ አቅርቦቱን አለማስተጓጎሉን የገለጹት በኢትዮጵያ የተባበሩት መንግስታት ቋሚ ተወካይና የሰብአዊ እርዳታ አስተባባሪ አሁና ኦኖቺ ሁኔታው ግን ያሳስበናል ሲሉ ለአሜሪካ ድምፅ ተናግረዋል። እስካሁን እርዳታ የሚያስፈልጋቸውን ሰዎች ከመድረስ አንጻር ችግር አላጋጠመንም። በእርግጥ በሀገሪቱ ያለው የፖለቲካ ሁኔታ ሁላችንንም ያሳስበናል። መንግስትና ጉዳዩ የሚመለከታቸው በሙሉ መፍትሄ ማግኘት እንደሚችሉ ተስፋ አደርጋለሁ። ምክንያቱም ሰዎች ያላቸውን ችሎታ አሟጠው እንዲጠቀሙ ሰላም ያስፈልጋል። እናም እኛ ሁላችንም ኢትዮጵያ አሁን ላሉት ፖለቲካዊ ችግሮች መፍትሄ እንድታገኝ እያበረታታንና እየደገፍን ነው። የሰብአዊ እርዳታ ፍላጎቱ አሁን ባለው የአገሪቱ ወቅታዊ ሁኔታ ምክንያት የመጣ ባይሆንም ምላሹ ግን በፖለቲካዊ የመፍትሄ ጭምር መታጀብ እንዳለበትም ተወካዩ አብራርተዋል። በቅድሚያ አሁን ያለው የሰብአዊ ሁኔታ በሀገሪቱ ፖለቲካ ምክንያት የተከሰተ አይደለም። ያንን ማስመር አስፈላጊ ነው። እነዚህ ጉዳዮች ከሦስት ዓመታት በፊት አንስቶ እየተከሰተ ባለው ድርቅ ምክንያት የመጡ ናቸው። ማህበረሰቦች ማገገም አልቻሉም። ምክንያቱም በሚያገግሙበት ሁኔታ ላይ የሚመጣው ገንዘብ እንዲጨምር አልተደረገም። እናም ባለፉት ሶስት ዓመታት ተከታታይ በድርቅ አደጋዎች የተጠቁት ማህበረሰቦች ተጋላጭነታቸውም እንዳለ ነው፣ እየሰፋም ነው። አሁን ያለው ሁኔታ ይህ ነው። የፖለቲካ ሁኔታ አገባብ ከዚህ የተለየ ነው። በእርግጥ ግንኙነት አላቸው ማለት ትችላለህ። ምክንያቱም ሰላም ከሌለ አሁንም ተጋላጭ የሆኑት ማህበረሰቦች ሁኔታ ይበልጥ አስቸጋሪ ይሆናል። የእኛ እነርሱ ጋራ መድረስና የመርዳታችን ሁኔታም እንደዚሁ። ስለዚህም ነው ይህ የሰብአዊ እርዳታ ጥሪ ሀገሪቱ የተረጋጋችና ሰላማዊ እንድትሆን በፖለቲካው ዘርፍ ከሚደረግ ጥረት ጋራ እጅ ለእጅ መሄድ ያለበት የ7.8 ሚሊዮን ተረጂዎችን ፍላጎት ለማሟላት ከሚጠበቀው 1.4 ቢሊዮን ዶላር ውስጥ የኢትዮጵያ መንግስት ለመነሻ የሚሆን 138 ሚሊዮን ዶላር መመደቡንም ኮሚሽነር ምትኩ በዛሬው ስነ ስርዓት ላይ ይፋ አድርገዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።